ንብረትነቱ የኢትዮጵያ የሆነው አሜሪካ ሰራሹ ቦይንግ 737 ማክስ 8 አውሮፕላን ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ 157 ሰዎች በአጠቃላይ የማለቃቸው ዜና መላ ዓለምን አስደንግጧል። በርካታ የማህበራዊ መገናኛ አውታር ተጠቃሚዎችንም እጅግ አሳዝኗል፣ በስፋትም አነጋግሯል። ተገቢውን ትኩረት አላገኘም የተባለው የጌዲዮ መፈናቀልና ረሃብ የብዙዎች መነጋገሪያ ከመሆን አልፎ የማህበራዊ መገናኛ ዘዴ ጌዲዮች ዘመቻን ቀስቅሷል። የጌዲዮ ችግረኞችን ለመታደግ በማኅበራዊ መገናኛ ተጠቃሚዎች እንቅስቃሴ ከጀመሩ ወጣቶች መካከል ለማነጋገር ሞክረናል። አብራችን ቆዩም። ከኦሮሚያ ክልል ምዕራብ ጉጂ ዞን የተፈናቀሉት አደጋ ውስጥ የሚገኙ የጌዲዮ ተወላጆች በጌዲዮ ዞን ገደብ ወረዳ ጎቲቲ ቀበሌ ውስጥ በርካቶች በከፍተኛ አደጋ ውስጥ እንደሚገኙ እየተነገረ ነው። ዘጋርዲያን የተሰኘው ድረገጽ ጋዜጣ እንደጻፈው ከሆነ ጎቲ በተባለው መንደር አንድ ሰፈራ ውስጥ የሚገኙ ከ20 እስከ 30ሺህ የጌዲዮ ተወላጆች ካለፈው ናስዮር አንስቶ የሰብአዊ እርዳታ አቅርቦት ከምንም በላይ ምግብ ተነፍጓል። m ሸገር 102.1 በበኩሉ ትዊተር ገጹ ላይ ባወጣው ዘገባ በደቡብ ክልል ጌዲኦ ዞን ዜጎች ለከፍተኛ የምግብ እጥረት መጋለጣቸውን ጠቅሷል። ከእርዳታ ጠባቂዎቹ መካከል ለሞት የሚያሰጋ ረሃብ የጠናባቸው እንዳሉ ለማወቅ ተችሏል ብሏል። ጽሁፉም ጋዜጠኛ ብስራት መለሰ ከስድስት ወር በፊት ጌዲዮ ዞን እንደነበር በመግለጥ የፌስቡክ ጽሁፉን ያንደረድራል። ያው ጋዜጠኛም አይደለው ሲልም ይቀጥላል። ወቅቱ 600 ሺህ ተወላጆች የተፈናቀሉበትና ለከፋ ችግር የተጋለጡበት ነበር። መሬት ላይ በርካታ ጌዴዎች ያለበቂ እርዳታ ምክንያት በምግብ ጦት ሲጎሳቆሉ የምዕራብ ጉጂ የጌዲዮና ዓለም አቀፍ የእርዳታ ተቋማት አስተዳደሮች ጽህፈት ቤት ውስጥ የተጎጂዎችን ቁጥር በመጨመርና በመደለስ በቁጥር ጨዋታ ተጠምደው ሲራኮቱ ነበር። እጅግ ለሚሆነው ዞኑ ለልጆቹ መሆን አልቻለም። ዛሬም ረሃብ አለ። ዛሬም በረሃቡ ሰው ፖለቲካ ይሰራል። ምግብ ፍትህ፣ በረሃብ ለሚሰቃዩ ጌዲዎች ብሏል። በፌስቡክና በትዊተር በርካቶች ዘንድ የደረሰው የኢትዮጵያ ቴሌቪዥን ዘገባ በምግብ ጦት የተጎዱ የጌዲዮ ተወላጆች ላለፉት ስምንት ወራት እርዳታ እንዳልተደረገላቸው ይገልጣል። ፍትህ ለጌዲዮ ህዝብ፣ ሕይወት ለማዳን እንረባረብ የሚሉ ጥሪዎች በማኅበራዊ መገናኛ አውታሮች በስፋት ተሰራጭቷል። መስፍን በለው በትዊተር ገጹ ሰብአዊነት ይቅደም ለመጠቀም ፍትህ ለጌዲዮ ሲል በእንግሊዝኛ ጽፏል። ብሩክታይት በቀለ በፌስቡክ ገጿ ስለ ጌዲዮ መፈናቀልና ረሃብ በተደጋጋሚ ሰፋ ያሉ ጽሑፎችን አቅርባለች። ባለፈው ሳምንት ሐሙስ በአካባቢው እንደነበረች የገለጠችው ብሩክታይት ሁኔታውን እንዲህ ትገልጣለች። ዛሬ በጎቲ በነበረኝ ቆይታ ካየኋቸው ልቤን ከሰበሩት ነገሮች አንዱና ዋነኛው ረሃብ ነው። ረሃብ እንደ ቅጠል እያረገፋቸው ነው። በተለይ እናቶችና ህጻናት በአስከፊ ሁኔታ ውስጥ ይገኛሉ። በተዘዋወርኩባቸው መጠለያዎች ልክ እንደተመለከቱኝ እጅጄን እያዩ በጌዲኦኛ እህት ምግብ ስጭን የሚሉ ልጅ ያዘሉ እናቶች ድምጽ ከአእምሮዬ ሊወጣ አልቻለም። የእንደ ግፍ እናካፍል የማኅበራዊ መገናኛ አውታሮች የድጋፍ አሰባሳቢ ቡድን አባል ሰለሞን መንገሻ በፌስቡክ ገጹ ስለ ጌዲዮ ጽፏል። የክንዳቸውና የጉንጫቸው ሥጋ ካጥንታቸው ጋር የተጣበቁ አንዲት ሴትዮና የተኛ ጨቅላ አጠገብ የተቀመጠች ሌላ አንዲት ከሲታ ልጅ የሚታዩበት ፎቶግራፍ አያይዟል። ይህም ፎቶግራፍ በርካቶች ተቀባብሎታል። ሌሎች ይህንኑ ፎቶ ከታፋው ጀምሮ እስከ ቁርጭምጭሚቱ ድረስ እጅግ የቀጠኑ እግሮቹን ዘርግቶ የተቀመጠ ትንሽ ልጅ ከሚታይበት ሌላ ፎቶ ጋር አያይዟል። ፎቶግራፉ ላይ የትንሹ ልጅ አይኖችና ቁንጮው ጎልተው ይታያሉ። ከሰለሞን ጋር እንደግፍ እና እናጋራ በሚል መርህ በማህበራዊ መገናኛ አውታሮች በርካታ የድጋፍ ዘመቻዎችን የምታስተባብረው ጋዜጠኛ ራሄል ገብረ እግዚአብሔርን በስልክ አነጋግረናታል። ለጌዲዮ ተወላጆች የምግብና የአልባሳት ድጋፎችን በቦታው ለማቅረብ በዝግጅት ላይ እንደሚገኙ ገልጣለች። ዘመቻው ያው ሰምታችሁት ይሆናል እንግዲህ ጌዲዮ ላይ የተፈናቀሉ ወገኖቻችን ያ ትንሽ የምግብ እጥረት ገጥሟቸዋል ረሃብ ላይ ናቸውና ለእነሱ ያ ምግብ ነክ የሆኑ ነገሮችን እያሰባሰብን ነው ሶሻል ሚዲያ ላይ እንዴት አወቃችሁ ማለት እንደዚህ አይነት ደረጃ ላይ መሆናቸውን ወደ ማሰባሰቡ ያስገባችሁ ምክንያቱ ምንድን ነው? ያው ያወቅንም ሶሻል ሚዲያ ላይ ነው። ከዚህ በፊት አሁን ባለፈው ለገጣፎ ላይ ቤታቸው የፈረሰባቸው ሰዎች ነበሩ እና እነሱ ቤተክርስቲያን ውስጥ ድንኳን ዘርክሰው ነው እየኖሩ ያሉት። ይህንን ስንሰማ ሄደን አየናቸውና ለእነሱ እንደዚሁ ምግብ ማብሰል አይችሉም ቤተክርስቲያን ውስጥ ተጠልለው ስለሚኖሩ ለእነሱ ምግብ ማሰባሰብ ጀመርም። እዚሁ ፌስቡክ ላይ ማለት ነው። የተለያዩ ምግቦች፣ በቀላሉ ሊበስሉ የሚችሉ ምግቦች እንዲሁም ደግሞ ህጻናት ልጆች አሏቸውና ለእነሱም የወለዱም ነፍሰ ጡርም ሴቶች አሉ። ለነሱ ወተት እንደዚሁም የሚያስፈልጉ ምግቦችን ሶሻል ሚዲያ ላይ ማሰባሰብ ጀመርን። ይሄንን እያደረግን እያለን የጌዲዮ ሶሻል ሚዲያ ላይ ተለቀቀ። እንደዚሁ ረሃብ ላይ ናቸው እነሱም የሚል እንዲሁም ደግሞ ሰዎች እዛ አካባቢ ያሉ ሰዎች ለገጣፎ ላይ የምንሰራውን ስራ አይተው አይ እዚህም እኮ ጌዲዮ ላይ እንደዚህ የተፈናቀሉ ወገኖቻችን አሉ እና እነሱም ረሀብ ላይ ናቸው እና ከቻላችሁ እነሱንም ብትረዱ የሚሉ መልእክቶች መጡልን። ሰው በዛ ተመሳሰን ነው እንግዲህ ልክ የጣፎን እንደጨረስን ወደ እነሱ የዞር ነው። በእንደግፍና ጋራ የማህበራዊ መገናኛ ዘመቻችሁ የሰው ድጋፍ ምን ይመስላል? እስካሁን የሰው አጸፌታ እንዴት ነው በማህበራዊ መገናኛ ዘዴዎች በጣም ጥሩ ነው። ሰው በጣም መልካም ነው። ማለት ያው ከዚህ በፊትም ሁሌ የምለው ነው። ከዚህ በፊትም በዚህ በእንደግፍ እና ጋራ ለጎዳና ልጆች የምናሰባስበው አልባሳቶች አሉ እና በዛ ነው የጀመር ነው ይሄንን ስራ። ሁሌ የምለዋለው የእኛ ሰው የሚያስተባብረው ነው የሌለው የሚያስተባብረው ነው እንጂ ያጣው፣ ብታስተባብረው መልካም ነው። በጣም የሚረዳ ሰው ነው እና ጥሩ ነው። እስካሁን ድረስ ያለው ምላሽ በጣም ጥሩ ነው። ለገጣፎም ላይ ጥሩ ምላሽ ነው ያገኘነው። ብዙ ምግቦችን ይዘን ሄደናል። አሁንም ደግሞ ምላሻቸው በጣም ጥሩ ነው። ያው በቁስም በገንዘብም ድጋፍም ያደርጓሉ። እስካሁን ያለው ነገር በጣም ጥሩ ነው። እስካሁን ያሰባሰብናቸውን ይዘን ቦታው ላይ ሄደን ደግሞ ያለውን ሁኔታ መኖር በደንብ አጣርተን የበለጠ ምንድነው የሚያስፈልጋቸው ምን ሁኔታ ላይ ነው ያሉት የሚለውንም ደግሞ ለማየት ቦታው ላይ እንሄዳለን ብለናል። የእንደ ግፍና ካፍል ቡድን አባላት ጌዲዮ ለመሄድ መወሰናቸውን በፌስቡክ ገጹ የገለጠው ሰለሞን መንገሻ፣ እዚያ ሕዝብ እርዳታ እንዳያገኝ ታግቶም በረሃብ እየተቀጣ እንደሆነ እየሰማን ነው። ዜጎች በረሃብ ተጎሳቁለው የሚታዩበትን ምስል ማየት ልብ ይሰብራል። ቶሎ የሚበስሉ የምግብ እህሎችን ሩዝ፣ ፓስታና ማካሮኒ ወዘተ የምትችሉ ደግፉን። በአይነትም ይሁን በገንዘብ ለመደገፍ የምትፈልጉ በውስጥ መስመር አዋሩን ወይም ደውሉልን ከሚል ጽሑፍ ጋር የስልክ ቁጥሮችን በትዊተርና በፌስቡክ ገጹ አኑሯል። ፖለቲከኛ ሙሉነህ ኢዩኤል የቀዶ ጥገና ክፍል ውስጥ አንዱ ያደነዝዛል፣ ሌላኛው ይቆራርጣል። ይሄ ካልገባ ምን ሊገባ እንደሚችል አላውቅም። ደንዝዘን ሳለ የተቆረጠ ምን እንደሚመስል ከጌዲዮ በላይ ምስክር ከየት ይመጣል? የሚል ጽሑፍ ትዊተር ገጹ ላይ አስነብቧል። ሌላው በሳምንቱ አሁንም ድረስ በመላው ዓለም መነጋገሪያ ሆኖ የቆየው አሜሪካ ሰራሹ ቦይንግ 737 ማክስ 8 አውሮፕላን ደብረዘይት ቢሾፍቱ አቅራቢያ ተከስክሶ በአጠቃላይ የ157 ተሳፋሪዎችን ሕይወት መቅጠፉ ነው። በአውሮፕላኑ አደጋ መላው ዓለም ከማዘኑ ባሻገር ቦይንግ 737 ማክስ 8 አውሮፕላኖች እንዳይበሩ ወይም ወደ አየር ክልላቸው እንዳይገቡና እንዳያርፉ የሚከለክሉ ሀገራት ተበራክቷል። ከ50 በላይ ሀገራት አውሮፕላኑ በአየር ክልላቸው እንዳይገባ የከለከሉ ሀገራትን ፈለግ በመከተል ዩናይትድ ስቴትስም ረቡዕ ዕለት ቦይንግ 737 ማክስ 8 አውሮፕላን እንዳይበር ያገዱትን ሀገሮች ተቀላቅላለች። የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር በእንግሊዝኛው ምህጻር ኤፍኤኤ የወሰደውን እርምጃ አውሮፕላኑ አምራች ቦይንግ ኩባንያ እደግፋለሁ ብሏል። ሆኖም ቦይንግ አውሮፕላኖቹ ችግር የለባቸውም ባይ ነውም። የሺወርቅ መኮንን አደጋው ልብ የሚሰብርና አሳዛኝ ነው። ለሞቱት እግዚአብሔር ነፍሳቸውን ይማር የሚል አስተያየት በፌስቡክ ሰጥታለች። ዛኪር ሙዜማ ደግሞ በጣም አዝነናል፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ብሏል። መብረር በጀመረ በጥቂት ደቂቃዎች ውስጥ ስለተከሰከሰውና በአጠቃላይ 157 ተሳፋሪዎቹ ሞት ሰበብ ስለሆነው የኢትዮጵያ ቦይንግ 737 ማክስ 8 አውሮፕላን አደጋ በርካታ የማህበራዊ መገናኛ አውታር ተጠቃሚዎች ሐዘናቸውን በመግለጥ ላይ ናቸው። ጋዜጠኛና የመብት ተሟጋቹ እስክንድር ነጋ በጠራው ለአዲስ አበባ ምን ይደረግ በሚል ስብሰባ እሁድ መጋቢት 1 ቀን 2011 ዓ ም በአዲስ አበባ የተካሄደው ውይይትም መነጋገሪያ ነበር። በስብሰባው የተሳተፉ ታዳሚያን የከተማዋን አስተዳደር በብርቱ ወቅሷል። የከተማዋ አስተዳደር በእርግጥ የነዋሪዎቹን ጥቅም እያስከበረ ነው ወይ የሚል ጥያቄም አንስቷል። ከስብሰባው መልስ የታሰሩ ወጣቶች እንዲፈቱ በማኅበራዊ መገናኛ አውታሮች ዘመቻ ተጀምሮ የነበረ ሲሆን ፖሊስ ያሰራቸውን ወጣቶች ብዙም ሳይቆይ መፍታቱን ይፋ አድርጓል። አድማጮች፣ የማህበራዊ መገናኛ አውታር ቅኝት ዝግጅታችንን አጠናቅሬ ያቀረብኩላችሁ ማንተጋፍቶት ስለሺ ነኝ። መልካም ጊዜ ጠናሽጥልኝ።